ፖሊስ ሕገወጥ ቅስቀሳ ሲያደርጉ ይዣቸዋለሁ ያላቸውን ሀያ ሁለት የሰማያዊ ፓርቲ አባላት በፍርድ ቤት ትዕዛዝ በአንዳንድ ሺህ ብር እንዲፈቱ ቢወስንላቸውም ይህ ተደጋጋሚ ውሳኔ ሊለወጥ ይገባዋል በማለት እስካሁን ከፖሊስ ጣቢያ እንዳልወጡ ተነገረ። ፓርቲው አያሌ አባላቱና መሪዎቹ በፖሊስ ቢያዙም ትናንት እሁድ የተሳካ ሰላማዊ ሰልፍ አድርግያለሁ ብሏል። መለስካቸው አማህ ዝርዝሩን ልኮልናል። የፓርቲው የወጣቶች ጉዳይ ኃላፊ አቶ ዮናታን ተስፋዬ ዛሬ ለቪኦኤ እንዳስታወቁት 29 የሚሆኑ አባላቱ በሁለት የተለያዩ የፖሊስ ጣቢያዎች በስር ላይ ይገኛሉ። ባለፈው ሳምንት ለትናንቱ ሰላማዊ ሰልፍ በጉለሌ ክፍለ ከተማ ሲቀሰቅሱ የተያዙት ሰባት አባላቱ በነገ እለት ፍርድ ቤት እንደሚቀርቡ ያስታውሱ አቶ ዮናታን ባለፈው አርብ ለተመሳሳይ ቅስቀሳ ሲዘጋጁ ከተያዙት የፓርቲው አመራርና ተራ አባላት መካከል ሀያ ሁለቱ ዛሬ ፍርድ ቤት ቀርበው ነበረ። በአቶ ዮናታን ተስፋዬ አገላለጽ ፍርድ ቤቱ እነዚህ ያለ ፈቃድ ቅስቀሳ ሲያደርጉ ፖሊስ እያቸዋል ያላቸውን የፓርቲውን አባላት እያንዳንዳቸው አንዳንድ ሺህ ብር በዋስትና ሲይዘው ከእስር እንዲፈቱ ቢወስንም አሰራሩ እየተለመደ የመጣና የፓርቲውን ገንዘብ ለማሰር የተደረገ ነው በሚል ጥርጣሬ በገንዘብ ዋስትና ላለመውጣት ወስነዋል። የፓርቲው መሪ አቶ ይልቃል ጌትነት ግን በዕለቱ እንደተፈቱ ታውቋል። ፓርቲው ትናንትና ያዘጋጀውን ሰላማዊ ሰልፍ በተመለከተም መንግስት ሰልፉን ለማደናቀፍ በቀደሙት ቀናት ሁሉ የተለያዩ እርምጃዎችን የወሰደ ቢሆንም ሰልፉ በታቀደው መሠረት መጠናቀቁን አቶ ዮናታን ተስፋዬ ገልጸዋል። የተነጠቁ መብቶቻችንን እናስመልስ በሚል መሪ ቃል ስር ተካሂደዋል ባሉት በዚህ ሰልፍ ላይ በሺዎች የሚቆጠር ብዝ እንደተገኘም ገምተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ